ስፖርት በኢትዮጵያ ፕሪምየር ሊግ አምስተኛ ዙር እግር ኳስ ጨዋታ መሪው ቅዱስ ጊዮርጊስ አቻ ሲወጣ ኢትዮጵያ ቡና አሸንፏል። ትንታኔ ይኖረናል። በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ መሪው ቸልሲ እና ተከታዩ አርሰናል በሳምንቱ ማሳረጊያ ላይ ባደረጉት ጨዋታ አሸንፈው ተጨማሪ ነጥብ ሰብስበዋል። ሊቨርፑል ነጥብ መጣሉን ቀጥሏል። በጀርመን ቡንደስሊጋ ላይፕሲሽ ማሸነፍ ቢችልም በደረጃ ሰንጠረዡ መሪነቱን ለባየር ሚንሽን አስረክቧል። የአፍሪቃ ዋንጫ የእግር ኳስ ጨዋታዎችን ለመምራት ከተመረጡ 17 አፍሪቃዊ ዋና ዳኞች መካከል ብቸኛው ኢትዮጵያዊ ዳኛን አነጋግረናል። አብራችሁን ቆዩ። በእንግሊዝ ፕሪምየር ሊግ ቼልሲ ግስጋሴውን ቀጥሏል። አርሰናል እግር በእግር እየተከተለ ነው። ወደ ዝርዝር ከማለፋችን በፊት ግን ኢትዮጵያ ውስጥ ስለተከናወኑ የፕሪምየር ሊግ ጨዋታዎች አጠር ያለ ቅኝት ይኖረናል። በሶከር ኢትዮጵያ ዳትኔት ድረገጽ የስፖርት ጋዜጣ ላይ መጋቢ አርታዒ ሆኖ የሚያገለግለው ሳሙኤል የሸዋስ ጨዋታዎቹን በስታዲየም ተገኝቶ ተከታትሏል። በ2009 ዓ.ም የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ስምንት ጨዋታዎች ተደርገዋል በአዲስ አበባ እና በክልል ከተሞች ማለት ነው። ከነዚህ ስምንት ጨዋታዎች ውስጥ ስድስት ጨዋታዎቹ በአቻ ውጤት ተጠናቀዋል። ቅዳሜ ዕለት በአዲስ አበባ ስቴዲየም ኤሌክትሪክ አርባ ምንጭን አስተናግዶ አንድ እኩል በሆነ አቻ ውጤት ጨዋታውን ጨርሷል። ኤሌክትሪክ ባቸው ውጤት ጨዋታውን በማጠናቀቁ በዘንድሮ የውድድር ዓመት እስካሁን ድረስ ምንም ጨዋታ ማሸነፍ ያልቻለ ቡድን ሆኗል ማለት ነው። ቀጥሎ የተደረገው ጨዋታ በኢትዮጵያ ቡናና በሲዳማ ቡና መሀል የተደረገው ጨዋታ ነበር። በጣም በጉጉት እየተጠበቀ የነበረ ጨዋታ ነበር። በጨዋታውም ኢትዮጵያ ቡና ወደ ለአንድ በማሸነፍ የውድድር ዘመኑን የመጀመሪያ ሙሉ ሶስት ነጥብ ማሳካት ችሏል። ኢትዮጵያ ቡና ስፖርት ክለብ ስድስተኛ መደበኛ ጠቅላላ ጉባኤውን ቅዳሜ ለጠዋት አሰልጣኝ ኒቦሳ ብሴቪች ቡድኑ በማሸነፍ የውጤት ቀውስ ውጪ እንደሚወጣ መግለጫ ሰጥተው ነበረ። ይህንም ማስፈር ችለዋል ማለት ነው። እሑድ ዕለት በአዲስ አበባና በክልል ከተሞች ስድስት ጨዋታዎች ተደርገዋል። ከነዚህ በአዲስ አበባ አዲስ አበባ ከተማ ከኢትዮጵያ ንግድ ባንክ ተጫውተው ኢትዮጵያ ንግድ ባንክ ወደ ማሸነፍ ችሏል። ሌላው በአዲስ አበባ በእሁድ ዕለት የተደረገው ጨዋታ በጣም ሲጠበቅ የነበረው የቅዱስ ጊዮርጊስና ያዳማ ከተማ ጨዋታ ነበር። የጨዋታም ጨዋታም እንደተጠበቀው ሳይሆን ቀርቶ በዜሮ ለዜሮ በሆነ አቻ ውጤት ተጠናቋል። ሁለቱም ቡድኖች በዚህ ጨዋታ ላይ ግልጽ የግብ ማግባት አጋጣሚዎች መፍጠር ሳይችሉ ቀርተዋል። ይልቁንም ከርቀት በሚመቱ ኳሶች ግብ ጠባቂዎችን መፈተንና ግብ ለማስቆጠር ነበር ጥረት ሲደረግ የነበረው። ነገር ግን ይህም ሳይሳካ ቀርቶ ውጤቱ ዜሮ ለዜሮ በሆነ ውጤት አቻ ተለያይተዋል። በክልል ከተሞች ላይ ጅማ ላይ በጅማ ስታዲየም ጅማ አባቡና ከደደቢት ጋር ተጫውተው ዜሮ ለዜሮ ተለያይተዋል። ወልዲያ ላይ በወልዲያ መልካ ቆልዴ ስቴዲየም በተመሳሳይ በአማራ ደርቢ ወልዲያና ፋሲል ከተማ ተጫውተው ዜሮ ለዜሮ ተለያይተዋል። ወላይታ ሶዶ ላይ ድሬዳዋን ያስተናገደው ወላይታ ዲቻ በተመሳሳይ ውጤት ዜሮ ለዜሮ ጨዋታውን ጨርሷል። ሐዋሳ ላይ ሐዋሳ ከተማ መከላከያን አስተናግደው ሁለት እኩል በሆነ አቻ ውጤት ተለያይተዋል። ይህ ጨዋታ ትንሽ በፊዚክስ ጨዋታ የበዛበት ነበር። ዘጠኝ ቢጫ ካርዶችና አራት ቀይ ካርዶችም እየተመለከትንበት ጨዋታ ነበረ። እንግዲህ ቅዱስ ጊዮርጊስ አሁንም በአስር ነጥብ የሊጉን መሪነት አጠናክሮ ቀጥሏል። ሲዳማ ቡና በዘጠኝ፣ ደደቢት በስምንት፣ አዳማ ከነማ እንዲሁ በተመሳሳይ ነጥብ በስምንት እየተከተሉ ይገኛሉ። ኢትዮ ኤሌክትሪክ፣ ሀዋሳ ከተማና ኢትዮጵያ ንግድ ባንክ በሁለት በኩል አራት ነጥብ በግብ ክፍያ በላልጠው የመጨረሻዎችን ሶስት ደረጃዎች በመያዝ በወራጅ ከተማ ውስጥ ይገኛሉ ማለት ነው። የቅዱስ ጊዮርጊስና የአዳማ ከተማ ጨዋታ በደጋፊዎችና በተመልካቾች ዘንድ እንደተጠበቀው ሆኖ አለመጠናቀቁን ጋዜጠኛ ሳሙኤል የሽዋስ አክሎ ጠቅሷል። ሁለቱ ቡድኖች ባለፈው ዓመት የጨዋታ ዘመን ላይ እንደታየው ሁሉ ከማጥቃት ይልቅ መከላከል ላይ በማተኮር ነጥብ ይዘው ለመውጣት ሲሞክሩም ታይቷል። የኢትዮጵያ ቡድና ከሲዳማ ጋር ያደረገውን ጨዋታ በማሸነፉ ቡድኑ በአራት ጨዋታ ሁለት ነጥብ ብቻ በመያዝ ከነበረበት የነጥብ ቀውስ የተገላገለ መሆኑን ሳሙኤል ጠቅሷል። የኢትዮጵያ ቡና ሁለት ለአንድ ቢያሸንፍም ሲዳማ ቡና በደረጃ ሰንጠረዡ ቅዱስ ጊዮርጊስን ተከትሎ አሁንም ሁለተኛነቱን አስጠብቋል። በሜዳው የነበሩት የቡና ደጋፊዎች ከፍተኛ ድጋፍ ሲያደርጉ እንደነበረም ተገልጧል። ቅዱስ ጊዮርጊስ አስር ነጥብ አለው፣ ሲዳማ ቡና በዘጠኝ ይከተላል። ጋቦን በምታዘጋጀው 31ኛው የአፍሪካ ዋንጫ የእግር ኳስ ውድድሮችን የሚያጫውቱ 17 ዋና ዳኞችና 24 ረዳት ዳኞች ማንነት ይፋ ተደርጓል። በዋና ዳኞች ስም ዝርዝር ውስጥ ኢትዮጵያዊው የእግር ኳስ ዳኛ በአምላክ ተሰማ ይገኙበታል። ምርጫ የተካሄደው የዓመቱ የኤሊት ማለት የአፍሪካ እግር ኳስ ፌዴሬሽን ያሉት የዳኝነት ደረጃዎች አሉ። እኔ ከኢትዮጵያ በኤሊት ኤ በሚባለው ካታጎሪ ውስጥ ነው ያለሁትኝ። ሌሎች ጓደኞች በተለያዩ ካታጎሪ ውስጥ አሉ። ኤሊት ቢ እንደዚህ እንደገና ያንግ ታለንት የሚባል ደረጃዎች አሉ። በዚህ ደረጃዎች፣ ቅድም በገለጽኩልህ ደረጃዎች ስለምገኝ እድሉን አግኝቼ ተመርጬ ለመሄድ እድሉን አግኝቻለሁ። ሌሎች ሀገራትን ስንመለከት ለምሳሌ ካሜሮን ሶስት አለው፣ ግብጽ ሁለት አላት፣ እንደዚህ እያለ ይቀጥላል። ኢትዮጵያ እርሶ ብቻ ኖት እና እንደገለጹልን ከሆነ ኤሊት ኤ በሚባለው ምድብ ውስጥ ኖት። የተለያዩ የአፍሪቃ ብቻ ሳይሆን ዓለም አቀፍ ውድድሮች ላይ በመዳኘት ይታወቃሉ። ከዚህ ቀደምም ያ ያ ነው ማለት ነው ማዕረጉን የሚያሰጠው ወይንስ እንዴት ነበር? እርስዎ ብቻ የሆኑበት ምክንያት ከኢትዮጵያ በኢትዮጵያ በዚህ ካተጎሪ ኤሊት ቢ ውስጥ ያሉ ታላላቂ አፍሪካን ጨዋታ ከኔ ጋም ከሌሎች ጋር የሚያጫውቱ ረዳዳኞች አሉ። ረዳዳኝ አለ። እንደገና በያንግ ታለንት ውስጥ በሚባል ደረጃ ውስጥም ያሉ አለ። ሌላው ደግሞ ሶስተኛ ደረጃ አፕካሚንግ ሪፍሪስ የሚባል ደረጃ አለ። በዛ ደረጃ ውስጥ ያሉ ልጆች አሉ። እኔ በአጋጣሚ ያው ከታች ከያንግ ታለንት በመጀመር ከዚህ በፊት የነበሩትን ኮርሶች እንደዚህ ጨዋታዎችን በመምራት እድገቶችን እና መሰላሎችን እየሄድኩኝ ኤልቲኤ ስለደረስኩ ነው እንጂ በተለያየ ካታጎሪ ያሉ ዳኞች አሉ። ምርጫው ሲካሄድ ያው ኤልቲኤ ያሉትን ነው የሚያሳትፈው። የአፍሪካ ዋንጫ ያው ትልቁ ውድድር ስለሆነ በዛ ካታጎሪ ውስጥ አጋጣሚ ያሁን ስላለው ነው እንጂ ሌሎች ልጆች ከዛ ደረጃ በታች ያሉ ውድድሮችን የሚመሩ በደረጃቸው ኤሊት ቢ የሆኑ ወደፊት ደግሞ ፕሮሚሲንግ ሆነው ኤሊት ቢ የሆነው አገራችንን የሚመሩ ልጆች አሉ በረዳት ዳኝነት፣ እንደዚሁም በዋና ዳኝነት። እንደው ለአድማጮቻችን የበለጠ ግልጽ እንዲሆንላቸው እርስዎ በዋናነት በዓለም አቀፍ መድረክ ላይ የዳኟቸው ጨዋታዎች ምን ይመስላሉ? እስኪ የተወሰኑትን ይጥቀሱልን። እንግዲህ እኔ አሁን በአፍሪካ ደረጃ የከምሯቸው ውድድሮች ውስጥ በሁለት ሺህ አስራ አምስት አሁን በቅርቡ ሩዋንዳ ላይ በተካሄደው ቻን የሚባለው የፕሮፌሽናል ተጫዋቾች የማይሳተፉበት ውድድር ላይ ተሳትፍ ያለው በሁለት ሺ አስራ ሶስትም እንደዚህ ሳውዝ አፍሪካ ላይ በተደረገው የቻን ውድድር ላይ ተሳትፍ ያለው በመሀል በሁለት ሺ አስራ አራት የአፍሪካ ዋንጫ ኢኳቶሪያል ጊኒ ላይ የተሳተፈውን ተሳትፍ ያለው ከዛ ውጪ እነዚህም ትላልቅ ውድድሮች ከመምጣቴ በፊት በሁለት ሺ አስራ አንድ ከሀያ አመት በታች የአፍሪካ ውድድርን ለመሳተፍ እድሉን አግኝቻለሁ። እነዚህ በአፍሪካ ደረጃ የተካሄዱ ውድድሮች ስለሆኑ በፊፋ በሚደረጉ ውድድሮች ላይ እስካሁን በዋና ዳኝነት የመምራት እድል አላገኘውም፣ ግን ተጠባባቂ ዳኛ በመሆን የአለም ከአስራ ሰባት አመት በታች ውድድርን ዩናይትድ አረብ ኤምሬት ላይ የተካሄደውን እና ቺሊ የተካሄደውን ተሳትፌያለሁ። ከሁለት ሺህ አስራ ሰባቱ የአፍሪቃ እግር ኳስ ዋንጫ ያው የኢትዮጵያ ብሔራዊ ቡድን አይሳተፍበትም፣ ምን ይጠብቃሉ? ዋናውና ትልቁ ነገር የሀገሬ ብሔራዊ ቡድን እዚህ መድረክ ላይ ተሳትፎ ሀገሬን ባንዲራ ቢያውለበል ለበል ከምን በላይ ደስተኛ ነኝ። ተጨማሪ የሚሆኑ ልክ የሀገሬ ብሔራዊ ቡድን በአንዳንድ በእንደዚህ አይነት ትላልቅ መድረክ ተሳትፎ፣ አንተም ደግሞ በዳኝነት ስትሳተፍ ደግሞ እጥፍ ድርብ ያደርገዋል። አሁን ባለው ሁኔታ ጀግኖች ከዚህ በፊት የኢትዮጵያ ብሔራዊ ቡድን ከፍ ብላ ያውለበለቡ ማጠራሪያ አልተሳካም። እንግዲህ እኔ የራሴን የመምህሮቼን፣ የፌዴሬሽኑን ተልእኮ ወስጄ የራሴን ጥረት አድርጌ ጨዋታዎቹን በአግባቡና በስነስርዓቱ ለመምራት ዝግጅት እያደረግኩ ነው። ዓለም አቀፍ ዳኛ በአምላክ ተሰማ ለሰጡን ማብራሪያ በዶቼቬሌ ስም ከልብ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እግዜር ይስጥልኝ። ሰላም። በእንግሊዝ ፕሪምየር ሊግ ዌስት ብሮሚችን ትናንት አንድ ለምንም የረታው ቸልሲ የደረጃ ሰንጠረዥን በ37 ነጥብ እየመራ ነው። አርሰናል ከትናንት በስቲያ ስቶክ ሲቲን 3 ለ1 በማሸነፍ ነጥቡን 34 አድርሷል። የሁለተኛነት ደረጃውንም እንዳስጠበቀ ነው። የደረጃ ሰንጠረዥን ሲመራ ቆይቶ ቀስ እያለ ያስረከበው ሊቨርፑል በተደጋጋሚ ነጥብ ጥሏል። ሊቨርፑል ትናንት ዌስትሃምን ገጥሞ ሁለት እኩል በመለያየቱ ከ15ተኛ ጨዋታው በኋላ በ31 ነጥብ ሦስተኛ ደረጃ ላይ ይገኛል። ቅዳሜ ዕለት በማንቸስተር ሲቲ 4 ለ2 ጉድ የሆነው ማንቸስተር ሲቲ ሊቨርፑልን በአንድ ነጥብ ርቀት ይከተሏል። ማንቸስተር ዩናይትድ በሚኪታሪያን ብቸኛ ግብ ትናንት ቶትናምን አንድ ለምንም ማሸነፍ ቢችልም በደረጃ ሰንጥ ሰንጥረዡ አምስተኛነቱን ግን ሊነጥቀው አልቻለም። 27 ነጥብ ይዞ አምስተኛ ደረጃ ላይ የሚገኘው ቶትናም ማንቸስተር ዩናይትድን በሶስት ነጥብ ይመራል። በጀርመን ቡንደስሊጋ ዘንድሮ ከታችኛው ዲቪዚዮን ያደገው ላይፕሲሽ ቡድን በ14ተኛ መደበኛ ጨዋታው መሪነቱን ለባየር ሚንሽን አስረክቧል። ቅዳሜ ዕለት ቮልስቡርግን ግን በሰፋ የግብ ልዩነት አምስት ለዜሮ ያንኩታኩተው አያሉ ባየር ሚንሽን ከላይፕሲሽ ጋር በነጥብ እኩል ቢሆንም በግብ ክፍያ ልዩነት ግን አንደኛ መሆን ችሏል። ላይፕሲሽን ቅዳሜ ዕለት ጉድ የሰራው ዘንድሮ ወደ ቡንደስሊጋው አብሮት ያደገው ኢንግሎሽታት ቡድን ነው። ሆኖም ኢንግሎሽታት በ9 ነጥብ የደረጃ ሰንጠረዡ ጠርዝ ላይ በ17ኛ ደረጃ ላይ ይገኛል። በወራጅ ቀጣናው በአንድ ነጥብ የሚበልጠው ዳርምሽታትን ብቻ ነው። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶ ስለሺነኝ መልካም ጊዜ። ጤና ይስጥልኝ።